ዘንድሮ ማክበር ለምን? መከበርስ በምን? በዩናይትድ ስቴትስ መሰንበቻው ክብርና ምስጋና ለሚገባው የሚሰጥበት የዓመቱ የምስጋና ቀን ክብረ በዓል ሰሞን ነው። ላለፉት ስልሳ ዓመታት በኢትዮጵያ የሙዚቃ ዓለም በተወዳጅ ስራዎቹ ትውልዱ ያስተሳሰረውን አንጋፋ ድምፃዊ በዓለም አቀፍ የሙዚቃ መድረኮችም የኢትዮጵያን የሙዚቃ ባህል ያስተዋወቀ ብቻ ሳይሆን ቁጥራቸው የበዙ አውሮፓውያንና አሜሪካውያን ሙዚቀኞች ሙዚቃውን ለዓመታት የሚጫወቱለትም ድምፃዊ ነው። ከስድስት አስርት ዓመታት በኋላም ገና በአፍላ ዕድሜው የተዋወቀውን መድረክ ሲሰናበት የምስጋናውን ቀን ክብረ በዓል አስታከው አክብሮታቸውን ሊገልጡለት ተሰናድተዋል። የሚከብረው የሙዚቃ ሰው ሳትጠራጠሩ እንዳልቀራችሁት አንጋፋው ድምፃዊ ማሕሙድ አህመድ ነው። ስነ ስርዓቱን ደግሞ አክብረን እንከበር የሚል ስያሜ ሰጥተውታል። የዚህን ስነ ስርዓት አስተባባሪ አቶ ፍስሐ ወልዴን በስልክ አግኝተናል። አቶ ፍስሐ ወልዴ በቅድሚያ ያለ ጊዜው አመሰግናለሁ። እኔም እንደዚሁ ይህን ድል ስለሰጠኝ በጣም አመሰግናለሁ። አሉላ አክብረን እንከበር የሚል ስያሜ ሰጥታችሁታል። ተወዳጁና እንጋፋ ድምፃዊ ማሕሙድ አህመድን ህይወትና ስራ ታንክስ ጊቪንግ በመባል የሚታወቀው የምስጋና ቀን ክብረ በዓል ሰሞን ለማክበር ባዘጋጃችሁት በዚህ ዝግጅት ብዙ መንገድ እንደሄዳችሁ ተረድቻለሁ። ለዝግጅቱ መሰናደው ከምታደርጉት ከጣውረዱ ጀርባ ያለውን የሄዳችሁበትን መንገድ በመጠኑ መልከት ብናደርግ፣ ለመሆኑ ይህን ለማሰናዳት ምን አነሳሳው? አመሰግናሉ። አሉላ ይህንን ዝግጅት ለማቀናበር በመጀመሪያው ጥያቄው ሲመጣ እንዴት ነው ይህንን ጥያቄ መመልሰው በማለት ለጥቂት ጊዜ ታሰበበት ከቆየ በኋላ ሙዚቃው ዓለም ክሱ ጋር አብሮ ከሰሩ ሰዎች ጋር መነጋገር እንዲሁም እሱን የሚመጥን ስራ ይሰራሉ ብዬ የማምናቸውን ሰዎች በማማከር ይህንን እድል ተጠቅመን እሱን ለማክበር እኛም ለሰጠን ጊዜ ጊዜ እርስጥልህ ለማለት ውሳኔ ተወሰነ። ይህ የሆነው ወደ ሰባት ስምንት ወር በፊት ነው እና አሁን ወደ መጨረሻ እየተቃረበን ነው። የቀረው ቀናቶች ስለሆኑ እናያለን እንግዲህ። የሚያጓጓው ቦታ የደረሳችሁ ይመስላል። ቀደም ብለው እንደገለጹት የመሐሙድን ትሩፋቶች፣ መሐሙድ ለሙዚቃ አፍቃሪዎች ያቀረባቸውን ስጦታዎች ከዚህ የምስጋና ቀን ክብረ በዓል መንፈስ የማዋሃዱ ሀሳብ እንዴት ተጠነሰሰ? እንዴት መረጣችሁት? በአሜሪካን ሀገር ለሚኖር ሰው ታንክስጊቪንግ በጣም ትልቅ ስፍራ ያለው አመት በዓል ነው። እንዲሁም እኛ ሀገር እንዳሉት ትላልቅ ዓመት በዓሎች የሚቆጠር ነው። የማህሙድን አስተዋጽኦ የማህሙድን ስራ ከዚህ ጊዜ ጋር ለማያያዝ የተወሰነው፣ በመጀመሪያ ደረጃ የምንኖርበት ዲኤምቪ ኤሪያ በጣም ብዙ ኢትዮጵያኖች ስለሚኖሩ ይህንንም የታንክስጊቪን በዓል ለማክበር ወደዚህ ስለሚመጡ ያንን አጋጣሚ በመጠቀም የእሱን አድናቂዎች በአንድ ቦታ አገናኝቶ ለእሱ ክብር ለመስጠት ቀኑና የምናከብረው ማህሙድ አብረው መከበራቸው እኛም ደስተኞች ነን፣ እሱም ደስተኛ ነው። የሱ ታዳሚዎችም በጣም ደስተኛ እንደሚሆኑ እንገምታለን። አቶ ፍስሐይ በዝግጅቱ ላይ ከቅርብ ጓደኞቹ ከሙዚቃ አጋሮቹ ባሻገር ከርቀትም በሙዚቃው ዓለም ቦታ ያላቸው የሚሆኑ ሌሎች ምስጋና መልእክት የሚያቀርቡ ወገኖች አሉ። እጃቸው የገባ ወይም ደግሞ በቅድ ደረጃ የያዛችሁት? አዎ፣ በጣም ሰፋ ያለ ስለሆነ እሱም በማያውቀው ወይም ባላሰበው መንገድ እውቅና የሚሰጡት ዩናይትድ ስቴትስ መንግስት ባለስልጣናት እንዲሁም እሱን በአክብሮት የሚያዩት የሀገራችንም ሰዎች ከሀገራችንም ውጪ ያሉ ሰዎች የተለያየ የአድናቆት መልእክት ፈረኞቹ እንደሚሉት እንደ ሰርፕራይዝም ነገር ሊሆን ይችላል። ብዙ ነገሮች ታቅደዋል። በመጠኑ አንዳንዱን ነገር እንዲሁ ላነሳ እችላለሁ። ስድስት አመት ከሙዚቃው አለም ሳያቋረጥና ትንፋሽና ችሎታውን የሰጠሰው ስለሆነ መሀሙድ እንዲሁም አዲሱን ትውልድ በመቅረጽ የተለያዩ የሙዚቃ ባለሙያዎችን እሱን በመምሰል የእሱን ሙዚቃዎች በመጫወት እንዲሁም አዳዲስ ትውልዶች ኢትዮጵያን ልጆች በእስክስታ በተለያየ ሁኔታ ስራዎች ይኖራሉ። ይሄ በጥቂቱ ነው። እንግዲህ ሌላውን እንደ እውቅና የሚሰጡት ሰዎች ሪኮግናይዝ እንደሚያደርጉ ሰዎች እንደነሱ ማሰብ ያስፈልግ ይሆናል። ስለዚህ ንጹም ባልገልጸው ደስ ይለኛል። እንግዲህ በጉጉት የሚጠበቅ ነው። ንት ወራት ያህል ተጉዛችኋል። እንዲህ ያለ ገዘፍ ያለ ዝግጅት ሲዘጋጅ ዝም ብሎ አይሆንም እና ብዙ ደፋ ቀና እንደሚኖረው ይታወቃል። ለየት ያለም አስገራሚ ስሜት ያጫሩባችሁ ያልተጠበቁ ሁኔታዎች ይኖሩ ይሆናል። በመሐሙድ ሙዚቃ ያልጨፈረ የለም ነው የሚባለው። በተለይ ወደ ኋለኛው ትውልድ በገፋ ነው ቁጥር በሱ ዘፈን ያልተዳረ በሱ ዘፈን ያልጨፈረ የለምና የየግል ትውስታቸውንም የሚያጓሩ ታዳሚዎች የሙዚቃ አድናቂዎችን ጨምሮ ለማግኘት እንሞክራለን። አቶ ፍስሐ ወልዴ የመሐሙድ ክብር ዝግጅት አስተባባሪ ለጊዜው አመሰግናለሁ። የተሳካ እንደሚሆንም ተስፋ አድርጋለሁ። እግዜር ይስጥልኝ። እኔም በጣም አመሰግናለሁ። ከእሱ ሙዚቃዎች መሀል ስንቱን አስታወስኩት፣ ስንቱን አሰብኩት። ዝምታ ነው መልሳዬ። ትዝታ የሺ ሀረጊትን የመሳሰሉ ዘፈኖች እዛ መድረክ ላይ እንደገና የምንሰማቸው ይሆናል። አንተም እዛው ላይ ታዳሚ እንደምትሆን እገምታለሁ። እንገናኛለን። አመሰግናለሁ። በእርግጥ እንገናኛለን። እግዜር ይስጥልኝ አቶ ፍስሐ እኔም እንደዚሁ አመሰግናለሁላ መልካም ምሽት።